ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤይ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ፂዮን ግርማ በአርትኦቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የተሻለ የትምህርት ጥራት እና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምበሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ፍለጋ ክህሎት ስልጠናዎችን እንዲሁም ሌሎች ስልጠናዎችን መውሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሀሳቦቻቸውን ካጋሩት የተለያዩ ቡድኖች መካከልም አንዱ ቡድን የ አንድ ነጥብ አምስት ሚሊዮን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረው ዘገባ በመቀጠል ይቀርባል። በ2015 ዓ ም ማብቂያ ላይ በህክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ሀልድ ገባሬ ሰናይ በሆነው በአይዞን ፋውንዴሽን እና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀት እና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝ ስምምነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የአንድ ነጥብ አምስት ሚሊዮን ብር የስራ ማስጌጃ ገንዘብ ቃል ኪዳን እና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለሀብት ጋር ትስስር የመፍጠር እድል ገጥሟታል። በግሩፕ ነበር የተባል ነው እና ምንድነው እኛ ሴቶች ላይ እና ፔሪዮድ ፖቨርቲ ወይም ደግሞ ወር አበባ ላይ ነበር የሰራነው። ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግነው ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራነው እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና አይኖረዋል አንድ ላይ ፓርዶን ሲገልጹ ማለት ነው እና ምንድነው፣ ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው ብዙ ነገር ነው ያለው ውስጡ። እና እንዴት ነው ያገኘነው ኢንቨስተር፣ ታዋቂ ነው ቢጃይ ናይከር ይባላል። እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው ከሰባት ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው ግን አሁን እኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት Miriam Nabarro. ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን። እና የተወሰነ ቁጥር የለም። በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው ዓመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ሕንጻ ምሩቅ የሆነችው እና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋም አቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ አለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኛል ማለት ነው። እኛ እየሰራን ነበር እነግርሻለሁ። ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፔሪየንስ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጭ ካለው ኢንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ እኔቱ ጋር ኔት ሰዓት ነው ምንድን ነበር ማድረግ የነበረብን ምናምን የሚሉትን ቶሎ ለማስተካከል ጠቅመዋል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታ መሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል፣ በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ አለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው እንድናውቅ አድርጎናል አሁን ይሄ ኮርስ ማለት ነው። የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊ አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋል እና ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያስብ ነው በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነውና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረ ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞ እና ሮብ ከሰዓቶች ለአዲስ አበባ ስላሉ ማንኛውም ሴቶች ማስታወቂያ ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። አርባ አምስት ሴቶችን ነበር ታርኬት ያደረግነው ሺ ካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግ ነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ ምንድን ነው በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን አምስት መቶ ብር ሁለት ሺህ ና ከዛ በላይ አድርገው እንዲያመጡ ነበረ ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩ ና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ ፒች ደረግ ካረጉት ውስጥ አንደኛው ግሩፕ ተመርጦ ዋነንሽ አሲድ ፈንዲንግ አብሮ ከባለሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት ዓመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገርመው። ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከአንድ መቶ በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቢሶችን ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ተጓዦች ከነርሱ ጋራ በሶስት አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ ዕለት ያጠናቀረችው ዘገባ በመቀጠል ይቀርባል። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ ም ከደባርቅ ዩኒቨርሲቲ በሁለት የሕዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎች በዱላ እየመቱ አስወረዱና፣ የመጀመሪያውም ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱ ሁሉ ተማሪዎች ይዞ ወደ ጫካ ስመጡ፣ ከዛ እያሰዱ ተማሪዎች የሚያመጡ ወንዶች ተማሪዎች አሉ፣ የሚያመጡ ስመቱ ፎክስ ጀመሩ። ከዛ ፎክስ ጀመር፣ ተማሪ ተበታተነ። ከዛ መካከል አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ እስራ ምናምን አንድ ቦታ ሄደን እኛም ማለት ነው። ከዛ እያደኝ ሆነ አጥር አግኝቼው በአጥር በል እያለፍኩ የሆነ የተከመረ ገለባ ነበር፣ እሱ ውስጥ ገብቼ ነው ያለት እነማን ናችሁ ብለን ተታስባል እ ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውን እና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል። ከደባርቅ ነው በመጀመሪያ ሰኞ ቀን የተነሳ ነው ማለት ማሰብን ና ሮብ ጉዞ ጀመረ ማለት ነው። ተከታታይ መኪና ነበር እና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበር እና ከዛ መኪናው በድንገት ቆመ። እኛ ምንድነው ነ ብለንቱ ስንል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው። ማረጋገጫ ምንድን ነው? ማረጋ ሁሉ ሽርባቸው ናቸው ሁሉ ነገር እናያሱ ናቸው። በሽፍት ኤክስቪ ላይ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወሩት ኦሮምኛ ነው። ከዛ ሁሉ ሶስቱን ባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት ከዛ እንደ አጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንደ አጋጣሚ ትንሽ እንደሄድን፣ ከዛ ተኩስ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጭ ያልን ታኛን ጥይት ነው እንዳይመታን ብለን። ቢያንስ ሀያ አስራ አምስት ሀያ ምናምን የሚሆን ልጆች አመልጠዋል ከሶስቱ ባስ ማለት ነው። ነገር እዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን። ይመጣል ከነሱ ከዚያ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ልማታ ወደ ቤተሰቦቻቸው ደውለው ብር ጠየቋቸው። ምን ያህል ብር ጠየቋቸው? ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ ወይ መቶ ሺ ብር አለ ይሄዱ። ተማሪዎች በቃ እስከ መቶ ሃምሳ ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው፣ ያሉበት ሁኔታ እንደሆነ አናውቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል። ሸነ ታውቃላቸው ምናምን

ስሙ ሰኔ አይደለም። ራራነ ቤሊሶ፣ ኦሮሞቲ፣ ኦሮሞቦነ ምናምን እያሉ ነበሩ። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ፣ በቃ አሁን ሂዱን ተነሱና ሄድዋል። መጨረሻ ላይ እናንተን ለምን ለቀቋቸው? ሌላ ቦታ ነው አላፊ ጋ ነብሮ ነበር። አላፊ ከኛ ጋር መጥተው ነበረ። አላፊ ከኛ ጋር መጥተዋል መጀመሪያ ስለዚህ ነው እኮ ለቀቆኝ ስጋር ላይ በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንይዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም እስካሁን እየተጓዝን ጉዞም አላለቀም። ስመት ላይ ወደ ዋናዎቹ ጋር እየወሰዱ ማለት አሁን እኛ ያለ ነው። ከኔ ጋር ሀያ ልጆች ነን። ሌሎቹ በሌላ እጅ ነው ያሉት። በሌላ ቡድን ነው ያለ በቅዳሜ ቀን ከኔ ጋር አወራ እነሱን የያዘው ማለት ደዊ ያሉ በዚህ ቁጥር ደዊ ና አገኝ አካውንቱን ይሰጥቻል እሱን እነሱን ማለት እነሱን ጠይቅ ብሎ አካውንት እንልካለን በኋላ તો જ છે રાજો ને મને લયાલ નો નામ તમારી የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገየን በስልክ አግኝተ ናቸው። ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስትርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት እንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማውያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋ ወዳጆቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድ እያናገታ አስመልክቶ ባለፈው አመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድ እያናገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምፅ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያ ናገት አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋ ነው። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሰኔ ይቅርታ ሐምሌ 1 ቀን 2016 ዓ ም ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። የአፌት ግሩም የስሪዲ ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። ስሪዲ ህትመት ሀሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እንብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የሕክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው የምናልፈው። የአፌት ክሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የስሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒተር የተሰራን ዲዛይን ይልኩልን አለኛ። እኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ። ያፌት ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳኝ ስለቴክኖሎጂ አላቅም ነበረ። ከዚህ በፊት እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል። ያንግ አፍሪካን ሊደርስ ኢኒሽቲ ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው። እና እዛ ስልጠና ላይ ድንገት ሁለት ስሪዲ ፕሪንተሮችን ፊትለፊታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ። ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች ያደረግኩኝ በአጋጣሚ አይስአዲስ የሚባል ቦታ እዚ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው። ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ ስሪዲ ፕሪንተር አገኘሁ። ሶስት ቀን ሶስት ሌሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ ስሪዲ ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛሁ። ከዛ በኋላ ነው ድምር መመስጠት ይቻል ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን፣ ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለህ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለው ነገር ነው። ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከፍሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም፣ ወይ አሮጌ ተራ ሄዳለው ወይ ምናለሽ ተራ ሄዳለው፣ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊሰድ ይችላል። ስሬዲ ፕሪንቲንግ ወዲያው መልሱን ይሰጠሃል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድ ማለት የሆነ ቅርጽ ነገር አለ። እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበት እና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጭ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን ስዊዲ ፕሪንቲንግ መሀከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን። በሱ ዲፍረንት። ስለዚህ መካከል ላይ ላ ቢዝነሶች ይጠቅማል ማለት ነው ማንፋት ማንፋክቸሪንግ ቢዝነሶች። እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ይገልጽልህ። ሀያ ሀያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም፣ ምንም አይነት ነገሮችን። እንደ ሀገር ነው እያልኩ ያለሁት። አዎ እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግሞ መጠቀም ጀመሩ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን ሴንተር እጃችን ላይ ነበረ። በእግዚአብሔር ፈቃድ ደግሞ ሮማ ሴሪያሎችም የተወሰኑ ነበሩት። ስለዚህ እነሱን በመጠቀም ለማዳራሽ ቃጥ አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል። የኢርሺልድ አለ። ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮች። እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል። ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓይራተር ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደርግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮጌት ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ደስክ ላይ የሚቀመጡ ነገሮች አርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው ያፌት። እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላቸዋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት? አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ ትሪዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኒፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችሉ የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኪለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤ አይ ቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኪለም ውስጥ እስፔሻሊ ሜካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካለን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ዴንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ዴንታል ማለት ከሱ ተያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ው ትሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለእግዚአብሔር ፍቃድ፣ ትልቅ ደረጃ ይደርሳል ብለን እናስባለን። የፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የትሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። Badjuga mesegnalo badmajo chesim. Amen. Davish. Ni amasegnallo betam. Thank you. Shaguye shagalam shgitu. tu. Ata Europe, Europe, Europe, me. At I'm I'm America, I'm Sangha pohara Europa Europa አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያኑ ሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት በምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላይ አሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የሁድ ምሽት i for and say be